በድጋሚ እንደምንላቸዋል ከኤስቢኤስ የአማርኛ ቋንቋ ዝግጅት ክፍል የቀኑን ዜና እናሰማለን። በቅድሚያም ርዕሰ ዜናዎቹን የዓለም ሀገራት የፍልስጤማውያንን ነጻ አገርነት እየተቀበሉ ባሉበት ጊዜ እስራኤል በአቋሜ እንደጸና ሆነዋለች። በፊሊፒንስ ለተቃውሞ ከወጡ 50 ሺ ሰልፈኞች መካከል 17ቱን ፖሊስ በቁጥጥር ስር አውያለሁ አለ። አውስትራሊያዊቷ የከፍተኛ ዝላይ የከፍታ ዝላይ ኒኮላ ኦሊሳርገስ የዓለማችንን የአትሌቲክስ ወርቅ ሜዳሊያ አሸናፊ ሆነች የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከቀኑ ዜና ጋር ማርታ ጸጋው ነኝ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ በተባበሩት መንግሥታት አጠቃላይ ስብሰባ ላይ አውስትራሊያን ጨምሮ በርካታ ሀገራት የፍልስጤማውያንን ነጻ አገር መሆን መቀበላቸውን በይፋ ውድቅ አደረጉ። ካናዳ እና እንግሊዝ ቀድመው እውቅና የሰጡ ሲሆን ይህንኑ እንደሚቀጥሉም ሲያሳውቁ፣ ፈረንሳይ፣ ፖርቹጋል እና ቤልጅየምም በተከታታይ እውቅና እንደሚሰጡ አስታውቀዋል። በኦክቶበር 7 የደረሰውን አሰቃቂ ጭፍጨፋ ተከትሎ የፍልስጤም ነፃ ሀገርነትን ለተቀበላቸው ሀገራት ግልጽ መልእክት አለኝ። ለአሸባሪዎች ታላቅ ገጸ በረከትን እየሰጣችሁ ነው። ለእናንተም ሌላ መልክት አለኝ። በምዕራብ ጆርዳን ምንም አይነት ፍልስጤማውያን አይኖሩም ብለዋል። የእስራኤል መንግስት በህገወጥ መንገድ በያዘው ዌስት ባንክ የጁዊሾች ሰፈራ በስፋት እየገነባም ይገኛል። ይህም እንዲህ እንዳለም የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልበኒዚ በበኩላቸው የፍልስጤምን ነጻ አገርነት እውቅናን መስጠት አስፈላጊ መሆኑን አጽንኦት ሰጥተዋል። ዓለም እውቅናን እንዲሰጥ ያደረገበት አንደኛው ምክንያት ይህ ነው። በዌስት ባንክ የማያቋርጥ የመስፋፋት እንቅስቃሴን አይተናል። የእስራኤል መንግሥት ፍልስጤማውያን ወደፊት አገር የሚሉት መሬት እንዳይኖራቸው የሚፈልጉ መሆናቸውን አሳይተውናል። እንደዚሁም በጋዛ እየተከናወነ ያለው ኢሰብአዊ ድርጊትንም አይተናል ብለዋል። በፊሊፒንስ ንቅዘትን በመቃወም በወጡ ተቃዋሚዎችና ፖሊስ መካከል ግጭት ተከስቷል። ተቃዋሚዎቹ ፖሊስ ባስቀመጣቸው መከላከያዎች ላይ ድንጋይ የወረወሩና እሳትን የለቀቁ ሲሆን ቢያንስ 17 ተቃዋሚዎችንም ፖሊስ በቁጥጥር ስር እንደዋለ አስታውቋል። 50ሺህ ሰልፈኞች በፕሬዝደንቱ ቤተ መንግስት መኒላ ቁጣቸውን አሰምተዋል። በጎርፍ መጥለቅለቅ ሳቢያ ንብረቷን ያጣችውና በቁጣ የወጣችው አሊቴያ ትሬነዳድ ስትናገር አ በጣም ነው የማዝ፣ ነው እኛ ከድህነት ወለል ስር እየኖርን ቤታችንን መጪያችንን አተን እነሱ ግን በእኛ ቀረጽ ውድ ቤቶቻቸውንና መኪኖቻቸውን ይከፍላሉ፣ የውጭ አገር ጉዞቻቸውን ያደርጋሉ። አሰራሩ መቀየር አለበት። ዜጎች ከዚህ በላይ መበዝበዝ የለባቸውም ብላለች። የድንገተኛ ጊዜ የስልክ ጥሪ ቁጥር ትሪፕል ዜሮ ለኦፕተስ ደንበኞች እንደ ተቋረጠ ቴሌኮ አስታወቀ። በኒው ሳውዝ ዌልስ ቢያንስ ሁለት የሚሆኑ ደንበኞች የድንገተኛ ጊዜ የስልክ ጥሪ አገልግሎት ማግኘት አልተቻላቸውም። የአገልግሎቱ መቋረጥ ከአራት ሰዎች ሞት ጋር የተያያዘ ሲሆን በርካታ ምርመራዎችም እየተከናወኑ ይገኛል። በምርመራውም የአውስትራሊያ ኮሚኒኬሽን እና ሚዲያ ባለስልጣን ተሳታፊ እንደሆ እንደሆነ ተገልጸዋል። አውስትራሊያዊቷ ኒኮላ ኦሊሳርግስ በቶኪዮ የዓለም አቀፍ አትሌቲክስ ሻምፒዮና የሚዘንበውን ዝናብ ሳያግዳት የሁለት ሜትር ከፍታን በመዝለል የወርቅ መዳሊያ ተሸላሚ ሆናለች። የኩንስላንዱ ኬይ ሮቢንሰን በ500 ሜትር የወንዶች ሩጫ አራተኛ ሆኖ ውድድሩን አጠናቋል። በዛሬ ውለት በአውስትራሊያ ዋና ዋና ከተሞች ያለውን የአየር ጠባይ ስንመለከት፣ በፐርስ ፀሐይማ 27 ዲግሪ ሴንቲግሬድ፣ አደላይድ በከፊል ደመናማ 18፣ ሜልበርን ዝናባማ 15፣ ሆባርት ዝናብ ሊጥል ይችላል 13፣ ካንብራ ዝናብ ሊጥል ይችላል 17 ዲግሪ ሴንቲግሬድ፣ ወሎንጎክ ዝናብ ይጨምራል 20 ዲግሪ ሴንቲግሬድ፣ ሲድኒ ዝናብ ሊጥል ይችላል 22፣ ብሪዝበን ፀሐይማ 29፣ ኬንስ በከፊል ደመናማ 31፣ ዳርዊን ዝናብ ሊጥል ይችላል 33 ዲግሪ ሴንቲግሬድ ይጠበቃል። እንዲሁም በመዲናችን አዲስ አበባ በዛሬው ዕለት ከፍተኛው 19፣ ዝቅተኛው 13 ዲግሪ ሴንቲግሬድ ይሆናል። ወደ ውጭ ምንዛሬ ዜና ስናልፍ አንድ የአውስትራሊያ ዶላር 94 ነጥብ አምስት ሶስት የኢትዮጵያ ብር፣ አንድ የአሜሪካ ዶላር 143 ነጥብ አራት ሰባት እንዲሁም አንድ ዩሮ 168 ነጥብ አራት ስምንት የኢትዮጵያ ብር ተመንዝሯል። የሰዓቱ ዜና በዚያው አበቃ።